ሆነ አድማጮች፣ ወደ ቀዳሚው ወግ እናምራ። ሰባት ኪሎ አሉላ እነማን ናቸው? አዲሱ ቅድም በመንደርደሪያው ጠቆም ያደረግነው በአዲስ ነገርነታቸው የሚታወቁ ወጣቶች ኢትዮጵያ ውስጥ ለጥቂት ዓመታት የሄደ ዝነኛ የሆነ ጋዜጣ የነበራቸው በይዘትም በአቀራረብም አዲስ ወግ ያለማመዱ፣ ከሀገር ከወጡ በኋላ በተለያዩ አገሮች ተበታትነው የሚገኙ ከመካከላቸው ሶስቱ አዲስ ስራ ይዘው መጥተዋል። ሰባት ኪሎ ነን ይላሉ በእንግሊዝኛም በአማርኛም በሁለት ቋንቋዎች አዲስ ነገር ላይ በሚሰሩት መልኩ በርከት ያሉ ትንታኔ የቀረበባቸው ግሩም ጽሑፎች የተካተቱበት ከሁለት ሳምንት በፊት እዚህ ዋሽንግተን ዲሲ ውስጥ ልዩ ዝግጅት አሰናድተው ተዋውቋል። በአጋጣሚ ዛ ላይ ስራ ቢጤም ሰጥተውኝ ነበርና ከእኛ ስራ ለይቼ አድማጭ ማሳበቅ አለብኝ። ከእኔም ተደብቀ መሄድ ብቻ ሳይሆን የዛ ፕሮግራም አስተናጋጅ መሆንህ በቅናትም። እንደምታውቀው ብዙ ጊዜ ከስራችን ጋር የሚጋጭ ሲመስለን ለማህበረሰብ አስተዋጽኦ የሚበረከትበትም ቢሆን ጥንቃቄ እናደርጋለን። የተቆጠበ መንገድ ነው የምንሄደው። ይሄ ግን ስራችን የሚመለከት ነው። ጋዜጠኝነት ነው። በአጋጣሚ ስራዎቻቸው ነው በላቀ ስሜት የምመለከተው። ትልቅ አድናቆት ያለኝ ወጣቶች ናቸው። መገኘት ነበር። ቅናቴን ለመግለጫ ያህል ብቻ ሰባት ኪሎ፣ እንደመዘንካቸው ተስፋ አደርጋለሁ። እንግዲህ እንደምታውቀው ወዳጅነት በአንድ በኩል ስራ በሌላ ነውና የመጀመሪያ አትማቸው ላይ ያየሁት ምናልባትም የብዙዎች ማበረታታት የሚጠይቅ ስራ የመሆኑን ያህል ቀጣይነቱ ምን ያህል ዘለቄታ አለው? በየሁለት ወሩ ነው የሚመጡት። በእርግጥ በዚህ ጥልቀትና ደርዝ ይቀጥላሉ ወይ የሚመዘኑበት ጥያቄ ነው። ውይይታችንም ውስጥ ፈንጠቅ እናደርጋለን። ያወጡትን መጽሔት ለማየትና የራሴን ሚዛን ለመመዘን ሞክራለሁ ባናቀረብካቸው ማስረሻ ማሞነኝ ከአምስተርዳም ኔዘርላንድ፣ ዳኝነት መኮንን ከቨርጂኒያ ዋና ከተማ ሪችመን። አመሰግናለሁ። ከሶስቱ ዋናዎቹ የሰባት ኪሎ አዘጋጆች ሁለቱን ነው በመስመር ላይ የያስኩት። ሶስተኛው አቤ ተክለ ማርያም ለንደን ነው የሚገኘው። ዛሬ በዝግጅታችን ላይ ባይገኝም ወደፊት በመጽሄታችሁም ሆነ ሌሎች ስራዎቻችሁ እንደምናገኘው ተስፋ አድርጋለሁ። ዳኝነት፣ አንተን ላስቀድም። ሰባት ኪሎ ከምን ተወለደች? ለምን ሰባት ኪሎ ሶ ናችሁ? ከእሱን ጀምር። የዛሬ አራት ምናልባትም ሶስት ዓመት ግድም ከሀገራችን ከወጣንበት ቀን ጀምሮ ወደ ጽህፈት ስራ ወደ ጋዜጠኝነት የምንመለስበትን መንገድ አጥብቀን ስንሻ ነበር እና ጥንስሱ የተጀመረው የዛሬ አራት ዓመት ግድም ነው በእኔ በአብይና በማስረሻ ማለት ነው። ለምን ሰባት ኪሎ ተባለ ለሚለው አራት ኪሎ፣ አምስት ኪሎ ስድስት ኪሎ የኢትዮጵያን የፖለቲካውም ሆነ አስተዳደራዊ መሪዎች ሲያወጣ የነበረ የትምህርት ማዕከል ያለበት አካባቢ ነው። ለማስታወስ ያህል በአዲስ ነገር ላይ በአዲስ አበባ ጉዳይ ላይ በጻፍ ነው ሰፊ ፊቸር ላይ በግልጽ እንዳስቀመጥ ነው የእኛ ናፍቆት ነበር፣ አራት ኪሎ፣ አምስት ኪሎ፣ ስድስት ኪሎ አንድ ላይ ሆኖ የተማሪዎች መንደር ሰፈር እንዲሆን እንደውም ሰጀስትም ሁሉ አድርገን ነበር እና ሶስታችንም ከአራት ኪሎ ከአምስት ኪሎ ከስድስት ኪሎ ጋር ቀረብ ያለ ግንኙነት የነበረን እኔ እንደውም በዚህ አጋጣሚ የአራት ኪሎ ልጅ ነኝ። ያደግኩት የተማርኩት አራት ኪሎ አካባቢ ነው እና ከእነዚህ ሰፈሮች ጋር የግልም የወልም የሚዲያ ሀውሳችንም ለእነዛ አካባቢዎች ልክ እዚህ በአሜሪካ እንደተለመደው ዩኒቨርሲቲ ኦፍ ቨርጂኒያ እንዳለበት እንደ ሻርሎትስቪል ወይንም ጆርጅ ሜሰን አካባቢ እንደምናውቀው አይነት የትምህርት ቤት ከተማ፣ የትምህርት ቤት ሰፊ መንደር እንዲሆን ናፍቆት የነበረን ሰዎች ነን። ያለመታደል ሆኖ አገራችንን ስናጣ እና ከሀገራችን ስንነጠል ያንን የሚያስቀጥል አራት ኪሎ፣ አምስት ኪሎ እና ስድስት ኪሎ ያጡትን አካዳሚያዊ ነጻነት፣ የመናገር ነጻነት የሚያሟላ የአንባቢዎች መንደር መጽሄታችንንም ዌብሳይታችንንም የሶሻል ሚዲያ ላይ የምናቀርባቸውን ጽሁፎችም የሚያነቡ ሰዎች የሚኖሩበት ሰፈር ለመፍጠር ናፈቅን። ሰባት ኪሎ እንበለው ስንልም ደግሞ ወሰንን እና ስያሜ የመጣው ከዚህ ስዕሎቹን በሚያሳይ የመጣችሁበትንና ስሜታችሁን ብቻ ሳይሆን የምትሄዱበትን አቅጣጫም በሚጠቁም መልኩ አብራርተህልናል። አራት ኪሎ ተወልደ ማደግ ብቻ ሳይሆን ለምትመጣው ሀ ሰባት ኪሎም ቅርበታችሁን አሳይተናል። የአንባቢዎች መንደራችሁ ላይ በቋሚነት ይሁን በጊዜያዊነት በርከት ያሉ ጽሁፎችን ያዋጡ የጸሐፊዎችን መንደር የሚመስል የሚያበረታታ ስሜት ታዝብ ያለው ወደ ኔዘርላንድ ልሻገር ጥንስሳችሁ ወደ ኋላ ሶስት አራት አመት እንደሚወስድ ዳኝነት ጀምር አድርጓል። ማስረሻ አንተስ ሰባት ኪሎ ላይ ምን ስሜት ምን አይነት ሀሳብስ ስ ይዘህ ብቅ አልክ? አስራ ሁለት አመት ወደኋላ ጉዞ ነው። ጥያቄ የሚገፋኝ አዲስ ነገር ጋዜጣ ውስጥ ከመስራታችን ባሻገር የመጀመሪያው መሰባሰቢያችንና ጥንስሱ የነበረው መዝናኛ ጋዜጣ ነው። እሱን ሳልጠቅስ ማለፍ ተገቢ አይደለም ብዬ አስባለሁ። መነሻው ነው ትልቁ ነገር እና እኔ ዳኝነትና አብይ የተገናኘ ነው። የዛሬ አስራ ሁለት አመት አስራ ዘጠኝ ዘጠና ስድስት አመተ ምረት ነው። መዝናኛ ጋዜጣን አብይ ከሌሎች ጋር አብሮ ይሰራ ነበር። እና አብይ ወደ ጋዜጣው መተን እንድንጽፍ ጋብዞን ጋዜጠኝነት ሲወይና ያደረግነው ያኔ ነው። እንዳለመታደል ሆኖ ሁለቱንም ጋዜጦች ያጣናቸው በምርጫ ነው። ግልጽና አድርግ የሀገር ምርጫ ነው ፍላጎታችን እያልክ አይደለህም? አዎ አቅታዊ ምርጫዎች በመጡበት ምርጫዎች አጋጣሚ ነው በዘጠና ሰባት አጠናታል። እንደገና ደግሞ በሁለት ሺህ ሁለቱ ሀገራዊ ምርጫ አዲስ ነገርን ለማጣት ተገደል። ብዙ ጊዜ ሰዎች ከውድድሩ የሚወጡት በፖለቲካ ምርጫው ተሳትፎ ነው። እናንተ ጋዜጣ እያዘጋጃችሁ ነው፣ ሁለቱንም አጣን የምትለን ሳትወዳደሩ ነው በምርጫው? የምርጫ ተወዳዳሪ ሳንሆን ነው። እውነት ነው፣ የምርጫ ተወዳዳሪ ሳንሆን ምርጫ ግን በአምባገነን ውስጥ ያለ ምርጫ የነጻ ድምፅን እንደሚደፈጥጥና፣ እንደሚያጠፋ እንደሚነጥቅ የተማርንበት እና ያየንበት ነው እንዳልከውም ደግሞ ምርጫ ውስጥ ሳንወዳደር ነው የተነጠቅ ነው፣ በትኩሳቱ ነው በትኩሳቱን የተቀማ ነው። እና ብዙ ነው ሕልማችን የነበረው አዲስ ነገር ውስጥ የነበርነው ሰባት ሆነን መሰረት ነው፣ ሰዎች ለራሳችን ትውልድ ማበርከት የምንችለው የራሳችንን ጠጠርና ድንጋይ ወርወረን ማለፍ የምንችልባት ሁኔታ ምንድን ነው የሚል አዲስ ነገርን ከመመስረታችን በፊት ሁለት ዓመት የቆየ ዲስከሽን ነው አዲስ ነገርን ያመጣል። ከዛ ደግሞ ወደ ስደት ከመጣን በኋላ በራፊ ችግር በተለያየ ምክንያት የመነጣጠል በስደት ፈተና እና በስደት ተግዳሮት ምክንያት አዲስ ነገር ኦንላይን ሳይቀጥል ቀረ። ከዛ ጊዜ በኋላ እንደዚሁ ከዚህ በፊት እንደነበረን አይነት ውይይት እየተገናኘን እናወራ ነበር። እኔም ዳኝነት፣ አብይም፣ ሌሎች ታምራትም የዲስከሽኑ አካል ነበረና ያንኑ የነበረውን ሕልማችንን በተለየ መንገድ በተሻለ መንገድ ማስቀጠል አንችልም ወይ የሚል የረጅም ጊዜ ውይይት ነበረን እና ያንን ጥንስስ እንዴት አድርገን ነው ጠምቀነው በአግባቡ ለአንባቢዎች ማበርከት የምንችለው የሚለውን ለማምጣት ሰባት ኪሎ የሚለውን ስያሜ ለማግኘት ብዙ ስሞችን ከዛ በፊት አውጥተን ነበረ እና አብዛኞቹ ስሞች ይዘናቸው የነበሩት ስሞች አይዲዮሎጂካሊ፣ ሌላ የፖለቲካ ትርጉም የሚያሰጡ ሆነው አግኝተናቸው ጥለነው መጨረሻ ላይ ሰባት ኪሎ አሸንፎ እንዲወጣ ሆኗል። ያው ቅድም በዝርዝር እንዳስረዳው ዳኝነት አዲስ መንደር የመፍጠር አዲስ እይታ የማምጣት ውይይቶች እንዲነሱ የማድረግ በዚህ ሰዓት በፌስቡክ በተለይ በሶሻል ሚዲያው እና በሚዲያዎቻችን እንዲጨንሙ ከመደረጋቸው ባሻገር የመወያያ አጀንዳዎችና ሀሳቦች እየጠፉ ስድቦች እየሰለጠ ነው የመጡበት መድረክ መሆኑን ለማስቀረት በተቻለ መጠን የምንችላትን ነገር ኮንትሪቢዩት እንዴት ነው የምናደርገው የሚለውን ነገር ተግባራዊ ለማድረግ ስንል ሰባት ኪሎ የሚባለውን አዲስ መንደር እንፍጠር እና እንምጣ እስኪ በሚል ይህንን ሀሳብ አብሬ ከጓደኞቼ ጋር ሳንሸራሽር ነበር። ገሮም፣ ለመንደርደሪያ ያህል ሰባት ኪሎዎች ማናቸውን ጥሩ አድርጋችሁ የመለሳችሁልኝ ይመስለኛል። ወደ መጽሔታችሁ ንባብ እንዝለቅ። ሰባት ኪሎ ቁጥራቸው በዛ የትንታኔ ዘገባዎች በርከት ያሉ ወቅታዊ ርዕሶችን የያዘ ነው። እረኛ ምን አለ የሚለው ገጽ የፖለቲካ ትኩሳትን ቀረብ አድርጎ በሚያሳይ አነጋጋሪ በሚመስል ርዕስ ላይ ያተኩራል። አርከበ ቁባይና ፖስት መለስ ይዝም ይላል። እይታዎችን ቀረብ አድርጎ ለማየት የሚጋብዝ ነው። እናንተ ከጻፋችሁበት መንፈስ በተለየም ማየት ሊያበረታታ ይችላል። ከሞላ ጎደል ስዕሉን ለመስጠት መጽሔታችሁን ይዘት ለማንጸባረቅ ያህል ፊት ለፊት አሰፋ ጫቦ ከጉባኤ ወደ ሱባኤ ወይስ ከሱባኤ ወደ ጉባኤ ይላል። የሚታወቁ የፖለቲካ ሰው ጋብዛችኋል። የማይዳፈን ጩኸት፣ የማይከሽፍ ተስፋ መጽሐፎቻቸው በስፋት እየተነበቡ ያሉት ጠንከር ያሉት ትችቶችን የሚሰነዝሩ በእሳቸውም ላይ እየተዘነዘረ ያለው ፕሮፌሰር መስፍን ወልደማርያም። በመድረኩም ላይ ዝግጅቶች ነበሯችሁ። አንድ አርጌያችን ሰዓት ኪነጥበብም አልቀረም። ትዝታና ትንታ በሚል አንድ ተወዳጅ ድምጻዊ ስራዎች ማስረሻያን ተጽሁፍ ይመስለኛል። በመድረኩም ውይይት ቀርቦበታል። በርከት ያሉ አነጋጋሪ ርእሶች ተነስተዋል። ዋናው ግን አዲስ አበባ የማናት ነው የሽፋን ርዕሳችሁ። ዳኝነት እስኪ ያንተ ላምጣ? አዲስ አበባ የማናት ጥያቄ ሆኖ ያውቅ ነበር ወይስ? ለምን ዛሬ ጥያቄ ሆነች? እስኪ እንደርደር በሱ ሰሞኛውንም የቅርብ ጊዜውንም የፖለቲካ ሩጫዎችና ከተሞች እየተቀየሩ ያሉበትን ከፖለቲካ መሪዎች አስተሳሰብና አቅጣጫ ጋርም ታዛምዳላችሁ። ከአዲስ አበባ ሞታችሁ ሌሎች መሰል ከተሞችን ትቃኙበታላችሁ። እስኪ አጫውተን ስለ አዲስ አበባ የማናት። አዲስ አበባ የማናትን ጥያቄ በአንድም በሌላ መንገድ ብዙ ጸሐፍት ሊናገሩ ፈልገዋል። እርሱ ብቻ በመስማት የሰባት ኪሎ ፌስቡክ ገጽ ላይ ያው የኦሮሞ ናት የሚሉ ብዙ የኦሮሚያ ክልል ተወላጆች ያነሱበት ምላሽ የሰጡበት ሌሎቹም ደግሞ አዲስ አበባ የሁላችንም ናትም የሚሉ ብዙ አንባቢዎች የነበሩበት ነው። እና አዲስ አበባ የማን ናት የሚለው ጥያቄ የመጽሔታችን ዋነኛ የማዕዘን ደንጋይ እና የፍሮንት ከቨር ስቶሪ ስናደርገው እኛ አራት ኪሎን አምስት ኪሎን ስድስት ኪሎን እንደውም አዲስ ሰፈር ፈጥረን ሰባት ኪሎን ከአዲስ አበባ ጋር የተለየ ነገር አለን ብለን የምናምን አዲስ አበባዎች ለእኛ ያልሆነችውን እኛ ከእኛ ልብ ልትነቀል ያልቻለችውን ከሀገራችን ብንነቀልም ብንሰደድም አዲስ አበባ የማን ናት የሚለው ጥያቄ የእለት ተእለት ጥያቄያችን ነው። አብይም ማስረሻም ዳኝነትም አዲስ ነገራውያንም አገሩን ለቆ የወጣ ሰው የአዲስ አበባ የማን ናት ጥያቄ በልቡ ሳያነሳ ውሎ የሚያድር አይመስለኝም። ሸገር ሲባል ልቡ የማይሸበርበት ከብቻ አላውቅም። እና አዲስ አበባ የማንናት የሚለው ጥያቄ ስናነሳ ብዙ ትርታዎችን እንደምንነቃ ፖለቲካል፣ ኢኮኖሚካል፣ ሶሻል እና ደግሞ ትዝታ እንደሚቀሰቅስ እናውቃለን። እና ስለ አዲስ አበባ ስናወራ እና አዲስ ሰፈር ልንፈጥርላት ስንናፍቅ የአዲስ አበባ ኤክስቴንሽን ነው የአራት ኪሎ የአምስት ኪሎ የስድስት ኪሎ ቀጣይ ሰባት ኪሎ ለመስራት አዲስ ሰፈር ለመስራት ስናስብ የማን ናት የማን ናት የሚለው ጥያቄ እንደገና ሌላ ሰባት ኪሎ የማን ናት፣ አዲስ አበባ የማን ናት የሚሉት ጥያቄዎች ሁሌ ወደ አእምሯችን የሚመጡ ይመስለኛል። የተሰደደ ሰው ሁል ጊዜ ስለ ከተማው ያስባል ለማለት ፈልጌ ነው እና ማጠቃለያችን የጽሑፉ ድምዳሜ የሚያስጨብጠው የልሂቃን በልሂቃን ለልሂቃን የምትሆን ከተማ ናት ብሎ ነው የሚደመድመው እና ምን ለማለት ነው በአጭሩ የፈለግ ነው ድሀው እና የኦሮሞ ገበሬዎች የተገፉባት የጥቂቶች የባለ ሀብቶች የፖለቲካ ጥቅመኞች በኢንትረስት ግሩፕ በጣም ከአስተዳደሩ ጋር ካለው ፌዴራላዊም ሆነ ክልላዊ መስተዳደር ጋር ቅርበት ያላቸው ወገኖች አንቀው የያዟትና የሚያተርፉባት ከተማ ሁናለች ባዮች ነን። ይህንን ለማስጨበጥና መሆን የለበትም ከተማይቱ የሁላችንም ናት የሚል አንደምታ ያለው ጽሁፍ ነው። ብዙ እንዲያነጋግርም ትኩስ ሀሳቦችንም እንዲያፈልቅ የሚያግዝ ይመስለኛል። ከተሞች የሚመሰረቱባቸው የሚቆረቆሩባቸውም ሆነ የተለየ አቅጣጫ የሚይዙባቸውን አስተሳሰቦች ይቃኛል። ለድሀ ያጋደለ ትሉታላችሁ በጽሁፋችሁ ለድሀ ሟች እና ተሟጋች የሚያራምደውን ሀሳብ ከልሂቃኑ ወይም ከባለጊዜዎች አስተሳሰብና ለእነሱ ከቆመው አስተሳሰብ ጋር ታነጻጽራላችሁ። ከከተሚዎች ምናብ የከተማ መንፈስን ራሱን የምትቃኙበት ጽሁፍ ሆኖ ነው ያየሁት። ከቅርብ ጊዜ ወዲህ በመሬት ይዞታ ላይ የሚከሰቱ እጅግ አወዛጋቢ ሁኔታዎችን ይቃኛል። የተረፈውን ለአንባቢዎችን ተውና በሌላ ርዕሳችሁ ያንኑ ያህል አነጋጋሪ ወደሆነ ጽሁፍ እንሻገር። አንዳርጌያችን ሰዓት ይላል ዳኝነትና ማስረሻ በጋራ የጻፋችሁት መሆኑን የሚያሳይ ርዕስ። ይህም ትንታኔ ከሚቀርብባቸው ጽሁፎቻችሁ አንዱ ነው። የግንቦት ሰባቱ አንዳርጋቸው ጽጌ ቀደም ከእንቅስቃሴያቸው እስከ ስር ጊዜያቸው እስከዛች እስከተያዙባት ወሳኝ ሰዓት ድረስ የነበረውን እንዴት አሁን ስላሉበት ሁኔታ እንደበቁ ይቃኛል። እስኪ ያጫውተን ገፋ አድርገህ ማስረሻ። ከሰባት ክሊዎቹ ዳኝነት መኮንንና ማስረሻ ማሞ ጋር የተጀመረው ወግ አልተቋጨም፣ እንመለሳለን።